ሳይንስና ሕብረተሰብ። በአሜሪካው የጠፈር ምርምር ተቋም ናሳ በጠፈርተኝነት ለመሰልጠን በሺዎች የሚቆጠሩ ሰዎች በየዓመቱ ማመልከቻቸውን ያስገባሉ። ተቋሙ ለጎርጎሮሳዊ 2017 የሥልጠና መርሃ ግብሮ የተቀበላቸው 18300 ማመልከቻዎች ከምንጊዜውም በላይ የላቁ ነበር ብሏል። ናሳ ከዚህ ሁሉ አመልካቾች ውስጥ አወዳድሮ የመረጣቸው ግን አስራ ሁለቱም ብቻ ነው። ቁጥሩ ያነሰ ቢመስልም ተቋሙ ባለፉት 17 ዓመታት ይህን ያህል ሰልጣኞች በአንድ የተቀብለው አያውቅም። እነዚህ ሰልጣኝ ጠፈርተኞች የሁለት ዓመት ሥልጠና ከወሰዱ በኋላ በናሳ የተለያዩ የህዋ ተልእኮዎች ላይ እንደሚሳተፉ ተገልጿል። ወደ ህዋ የሚጓዙ ጠፈርተኞች በአንድ ተልእኳቸው በትንሹ ለስድስት ወር ይቆያሉ። እስካሁን በህዋ ረጅም ጊዜ በመቆየት ክብረ ወሰኑን የያዙት የሩሲያው ጠፈርተኛ ቫለሪ ፖሊያኮቭ 437 ቀናት ከምድር ተለያይተዋል። የጠፈር ጉዞ ለብዙዎች አጓጊ ቢሆንም በጠፈርተኞች ላይ የሚያስከትለው የጤና እክል በህዋ የሚደረገውን ቆይታ እንዲያጠር አድርጎታል። የአሜሪካንን የጠፈር የቆይታ ክብረ ወሰንን ባለፈው ዓመት ያሻሻሉት ስኮት ኬሊ በህዋ ላይ መቆየት የቻሉት 340 ቀናትን ብቻ ነው። የናሳ ተመራማሪዎች የኬሊን ወደ አንድ ዓመት የተጠጋ ቆይታ ጠፈርተኞች በህዋ ላይ ቆይታቸው የሚደርስባቸውን አካላዊና ስነ ልቦናዊ ተጽዕኖዎች ለመመርመር ተጠቅመውበታል። የጠፈርተኞቹ ደህንነት የሚያሳስበው ናሳ ከራሱ ተመራማሪዎች ባሻገር በጠፈርተኞች ጤና ላይ በግላቸው ምርምር የሚያደርጉ ግለሰቦችን በገንዘብ ይደግፋል። ከእነዚህ ተመራማሪዎች መካከል ኢትዮጵያዊ ፕሮፌሰር ተስፋዬ በላይ አንዱ ናቸው። ምዕራብ ቨርጂኒያ በሚገኘው ብሉፊልድ ስቴት ኮሌጅ መምህር የሆኑት ፕሮፌሰር ተስፋዬ ጠፈርተኞችን ለበሽታ በሚዳርግ ጀርም ላይ ላለፉት አስር ዓመታት ምርምር እያደረጉ ይገኛሉ። ናሳ ለዚህ ምርምራቸው እስካሁን የ100 ሺህ ዶላር የገንዘብ ድጋፍ አድርጎላቸዋል። ወደ ህዋ በሚጓዙ መንኮራኩሮች ላይ ስለማይጠፋው የጀርም አይነት ፕሮፌሰር ተስፋዬ አጭር ገለጻ አላቸው። ይሄ እኔ ማጠናው ጀርም ሱዶሞናስ ኦሪጂነሳ የተባለ ጀርም ነው። ዋናው ጠዋዩ በውሃ ሞነር የሚወድ ጀርም ነው። ለምሳሌ ማጠቢያ ቤት ወይም ሽንት ቤት ውስጥ የሳሙና ፈሳሽ ያለበት ቦታ ሆነር ይወዳል። ተደራርበ ሆነር ይወዳል። ባዮፊልም ፎርሜሽን ይባላል። እንደ ሻጋታ ነገር ነው። ሻወራችን በየጊዜው ካላጠው ነው ሻግታል። እዛ እንደ ፊልም ነገር ባክቴሪያ በመፍጠር ለብዙ ጊዜ መቆየት ይችላሉ። የእነዚህ ጀርሞች አስደናቂ ባህሪ በምድር ላይ ባሉ ቦታዎች ብቻ ሳይሆን ወደ ጠፈር በሚላኩ መንኮራኩሮች ላይ ለረጅም ጊዜ በሕይወት መቆየታቸው ነው። በሕይወት ለመቆየት ውሃማ ቦታ እንደ መምረጣቸው በመንኮራኩር ውስጥም የውሃ ማጠራቀሚያና ማስተላለፊያዎችን የሙጥኝ ብለው ይሰነብታሉ። የነዚህ ጀርሞች በመንኮራኩር ውስጥ መኖር የተደረሰበት በጎርጎሮሳዊው 1970 ወደ ጠፈር በተላከው ታሪካዊው የአፖሎ 13 ተልዕኮ ወቅት ነበር። በዚህ መንኮራኩር በኋላ ላይ ለስድስት ቀናት ቆይታ አድርገው ከተመለሱ ሶስት ጠፈርተኞች ውስጥ አንደኛው በኩላሊት በሽታ መጠቃቱ ነበር ለጀርሞቹ መገኘት መንስኤ የሆነው። ፕሮፌሰር ተስፋዬ ያኔ የሆነውን እንዲ ያስረዳሉ። ያኔ ተመራምረው ምንድን ነው ያገኙት? ከሚጠጣ ውሃ ይሄ በሽታ እንዲያዘው አወቁ ማለት ነው። ይሄ ባክቴሪያ ምንድነው ወይም ደግሞ ጀርም የውሃው ቱቦ ላይ በመንኮራኩሩ ላይ ተጣውቆ መኖር ይወዳል። እንግዲህ እነዚህ ጠፈርተኞቹ ወደ ጠፈር በሚሄዱበት ጊዜ ብዙ የጭንንቅ እንትን አለ የኢንቫይሮንመንቱ ወይም ደግሞ ስትሬስ እንለዋለን ይጨናነቃሉ፣ እና የሰውነታቸው የመከላከያ ኃይል በጣም ይቀንሳል። ኢሙን ሲስተማቸው በጣም ዝቅ ስለሚል በቀላል መታመም ይችላሉ። እና ይሄ ሰውዬ ይሄን በሽታ ከያዘው በኋላ ከሚጠጣ ውሃ መሆኑን አወቁ ማለት ነው። እና ይህንም በሆነበት ጊዜ እንግዲህ ናሳ ወይም ደግሞ የአሜሪካ የጠፈር ጥናት ክፍል ጥናቱን በሰፊ ጀመረ ማለት ነው ነው የበራሪዎች ጤንነት ለመቆጣጠር ለማለት ነው። ፕሮፌሰር ተስፋዬ ዛሬ አስር ዓመት የጀመሩት ምርምር በሽታ የሚያስከትለው ጀርም በውሃ ውስጥ ስላለው ቆይታና በሚያሳያቸው ለውጦች ላይ ያተኮረ ነበር። ምርምራቸውን ሲጀምሩ ወደ መቶ ሚሊዮን የሚጠጉ የባክቴሪያ ህዋሶችን በአንድ ትልቅ የቤተ ሙከራ ጠርሙስ ውስጥ በውሃ ውስጥ በማስቀመጥ እንደነበር ይናገራሉ። ባክቴሪያዎቹ የተቀመጡበት ውሃ ንጹህና ከሌሎች ጀርሞች ንክኪ ነፃ እንዲሆን መደረጉን ያስረዳሉ። ለአስር ዓመት ያህል አየር ብቻ እንዲያገኙ የተደረጉት እነዚህ ባክቴሪያዎች አሁንም በህይወት እንዳሉ ይናገራሉ። እስካሁን ውሃ ውስጥ የተቀመጠው ባክቴሪየም ወይም ጀርም አልሞተም። ምንም የምንሰጠው ምግብ የለም። ውሃ ውስጥ ዝም ብሎ ይቀመጣል እና እንዴት እንደሚኖር ብዙ ላቦራቶሪዎች ጥናት እያደረጉ ነው። ከየት መጥቶ ነው ይህን ባክቴሪያ እዚህ መኖር የሚችለው ያለ ምግብ የሚል ጥያቄ፣ እሱን ለመመለስ ብዙ ጥረት እየተደረገ ነው እና ሌላው ነገር ያደረግነው ይሄ የተራወው ጀርም የላቦራቶሪ አይጦች በምን ሁኔታ ይገድላል ብለን ስንጠይቅ፣ የመግደሉ ኃይል ቀነሰ። ሌላው ደግሞ ዲኤንኤ የተሰራበት ሲኮንስ የሚባል አለ። እሱ ሁሉ ተቀየረ። ወደ አስራ ስምንት ሺህ አቀማመጥ ተቀይሮ አየ ነው። ሌላው ነገር ደግሞ ሀያ ሁለት ጅኖች ወይም ደግሞ ባህሪያት ጠፍተው አገኘ ናቸው። እና ይሄ እንዴት ነው እንደዚህ ሊሆን የቻለው በሚል ጥናታችን በመቀጠል በአሁኑ ጊዜ አስር ዘሮች ወይም ስትሬይንስ ይባላሉ ውሃ ውስጥ እየተራቡ ናቸው ያሉት በሚቀጥለው ሶስት ወር ውስጥ ጠቅላላ እንዴት አድርጎው ለውጥ እንዳላቸው ከመጀመሪያው ዋናው ዘር የተራቡ ጀርሞች ምን አይነት ለውጥ አላቸው፣ የጂኖም ሲኮንሳቸው እንዴት ነው ብለን አሁን እሱን በመስራት ላይ እንገኛለን። የሚቀጥለው እንግዲህ ይህንን እስከዋናው ዘርጋ እናወዳድረዋለን ካወዳደርን በኋላ በተለይ ይሄ የተራወው ብዙ አይጥ ስለማይገድል አንድ መጥፎ ክፍል ጠፍተዋል ማለት ነው እና ይሄ ለክትባት ሊያገለግል ይችላል ወይ የሚለውን ጥያቄ በሚቀጥለው ጊዜ ለማጥናት እየተዘጋጀን ነው ያለ ነው ለዚህ ጀርም ክትባት ተገኘ ማለት ጠፈርተኞቹን የሚያስቸግረውን የኩላሊት በሽታ ጨምሮ የሚያስከተላቸውን በርካታ በሽታዎች መከላከል ማለት እንደሆነ ፕሮፌሰር ተስፋ ያብራራሉ በዚህ ጀርም ምክንያት በማንኛውም ሰው ሊከሰት የሚችሉ በሽታዎችን እንዲህ ይዘረዝሯቸዋል በሰዎች ላይ ለምሳሌ ሲስቲክ ፊብሮሲስ የሚባል የሳምባ በሽታ አለ እና ይሄ ባክቴሪያም በሳምባችን ላይ ያንን አይነት ሻጋታ ይፈጥራል ፎርሜሽን በጣም የታወቀ ነው ስለዚህ ኒሞኒያ ያደርሳል ዊንድ ኢንፌክሽን ያደርሳል የፈለገውን አይነት በሽታ ሊያደርግ ይችላል ሰውነት ትንሽ የመከላከል ድካም ያለበት ከሆነ ለምሳሌ ኤች አይ ቪ ያለው ሰው በቀላሉ ይህን በሽታ ሊያጠቀው ይችላል። ምክንያቱም ሰውነቱ የመከላከል እንትን የለው። ስለዚህ መሬት ላይ ለምሳሌ ሆስፒታል ውስጥ አንቲባዮቲክ በጣም ስለሚጠቀም፣ ይሄ በጣም የመቋቋም ችሎታ አለው። በፈረንጀሲ እንትን ሲሉት ዘሞስት አንቲባዮቲክ ሬዚስታንስ ባክተሪየም ነው የሚሉት። ስለዚህ የተለያዩ በሽተኞች በተለይ ብዙ ሽማግሌዎች ማለት ሆስፒታል ውስጥ የታመሙ በዚህ በሽታ በቀላሉ ይጠቁ ይችላሉ። አንድ ሰው በእሳት ቃጠሎ ምክንያት ቁስል በሚኖርበት ጊዜ በጣም ባክተሪያ ውዛ ሂዶ እዛ ቁስሉ ላይ ፊልም ይሰራል እና ፊልም የሚሰራው የሰውነታችን ደም ሴሎች እንዳይገድሉት፣ እንደዚሁ ደግሞ የሐኪም የሚሰጠንን ነገር እንደ መድኃኒት ነገር እንዳይገድለው ፊልም ይፈጥራል እና ተደራረቦም ነው የሚበቅሉት። ለምሳሌ የሆነ መድኃኒት ከላይ ያለውን ብታደረግለት ላይ ያለውን ብቻ ይገድላል እንጂ ታች ያለውን አያገኘውም ስለዚህ ባክቴሪያው አይሞትም። እንዲህ አይነት በሽታዎችን ለመከላከል ምርምራቸው እየጠቆማቸው ያለው ክትባት መፍትሄ ይሆን። ክትባቱ ምንድን ነው? ለምሳሌ ወደ ጠፈር የሚሄዱ ሰዎች ከሆኑ ይህ ክትባቱን አስቀድመህ ትሰጣለህ። ስለዚህ ክትባቱ ሰውነቱ ውስጥ መከላከያ መንገድ ይፈጥራል ማለት ነው። እና ሰዎቹ ለወደፊቱ ላይታመሙ ይችላሉ። በመሬት ላይም ሊያገለግል ይችላል ማለት ነው። ማንኛውም ሕክምና ማለት ማ አብዛኛው ሕክምና እኮ ክትባት ከተደረገለት የመቆጣጠር ዘዴ ማለት ነው። ለምሳሌ በአሁኑ ጊዜ ስሞል ፖክስ ወይም ደግሞ ፈንጣጣ ከዓለም ውስጥ ጠፍተዋል። የጠፋው በክትባት ነው እና ይሄ ጀርም የተለያዩ ስትራክቸርስ ከታወቁ ለክትባት ለማዘጋጀት ተስፋ ሊኖር ይችላል ማለት ነው። በሽታ አምጪውን ጀርም ለመከላከል የሚሆን ክትባት የማግኘቱ ጉዳይ ተስፋ ሰጪ መሆኑን ፕሮፌሰር ተስፋዬ ይናገራሉ። መቼ ለአገልግሎት ይውላል በሚለው ላይ ግን በምርምር ላይ ስለሆነ ቁርጥ ያለ መልስ መስጠት ያስቸግራል ባይ ናቸው። እንግዲህ ማንኛውም ነገር ማለት ሪሰርች በጣም ብዙ ጊዜ ይፈጃል። በአንድ አመት ወይም ሁለት አመት እንደዚህ ስራ ላይ ይውላ ማለት አይደለም። ግን ጥናቱን የሚቀጥልበት ሁኔታዎች እየታዩ ነው። ግን ይሄ እውነቴን ነው የሚል ይህንን ፕሮጀክት ይሄ ፓይሎት ፕሮጀክቱ የናሳው ብዙ ትኩረት አለበት፣ ብዙ ሰዎች ይወዱታል። ወደ ስብሰባ በምወስድበት ጊዜ፣ ተማሪዎች ወስዶ በሚያቀርቡበት ጊዜ፣ ኢቭን ራሳቸው እዛ ስፔስ ላይ የሚሄዱ አስትሮናትስ በጣም ነው የሚገርማቸው። ባክቴሪያ ባህሪ ምናምን መቀየር በጣም ነው የሚስባቸው እና አንድ ቀን ትልቅ ደረጃ ሳይደርስ አይቀርም። የዛሬው መሰናዷችን የእስካሁኑ ነበር። ተስፋ ለም ወልደየስ ነኝ። ሰላም።